of America The O Ring yeah, yeah, America Drums Radio Tabiano mm -hmm. በዚህ በዩናይትድ ስቴትስ ጉብኝት ላይ የሚገኙት የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን ጉብኝት የተመለከተ ሰፋ ያለ ዘገባ ይዘናል። ሳምንታዊው ቅንብሮች ዴሞክራሲ በተግባር እንዲሁም አሜሪካና በተከታታይ ይቀርቡላቸዋል። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮች ከዛሬ ረቡዕ መስከረም 12 2008 ዓ ም ስርጭቶቻችን ጋር የምሽቱ አስተናጋጆች ሰለሞን ክፍልና አሉላ ከበደንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ጋር በመሆን አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና። የቡርኪና ፋሶ ጊዜያዊ ፕሬዚደንት ሚሼል ካፋንዶ መፈንቅለ መንግስት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ወደ ስልጣን መመለሳቸውን አስታወቁ። ካፋንዶ በዛሬው እለት ሲናገሩ መንግስት ተመልሷል፣ ከአሁኗ ደቂቃ ጀምሮ ስልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል የቶጎ የቤኒንና የናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የመፈንቅለ መንግስቱን መሪዎች በመቃወም ወደ ዋና ከተማዋ የገቡት የመንግስቱ ወታደሮችም ከመዲናዋ 50 ኪሎ ሜትር ርቀው ለመጠበቅ ተስማምተዋል። የመፈንቅለ መንግስቱ መሪ ጀነራል ጊልበርት ዲንዴሬ በትላንትናው ዕለት ህዝቡን ይቅርታ ጠይቀው ኡጋዱጉ የተሰበሰቡ የአፍሪካ መሪዎች በጠየቁ ጊዜ ስልጣን ለማስረከብ ቃል መግባታቸው ይታወሳል። ከዚያ ቀደም ሲልም ደም መፋሰሱን ለማስወገድ እንደሚፈልጉ ለአሜሪካ ድምጽ ራዲዮ ተናግረው ነበር። የአውሮፓ ህብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120 ሺ ከተለያዩ ሀገሮች ፈልሶ የመጡ በሀያ ስምንቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው ዕለት በብራስልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናንቋቸውን የምስራቅ አውሮፓ ጫፍ ሀገሮች ችግር ለማቅለል የታሰበ ነው ተብለዋል። ሃንጋሪ፣ ስሎቫኪያ፣ የቼክ ሪፐብሊክ ሀገሮች እቅዱን ቢቃወሙም አብዛኞቹ የሀገር አስተዳደር ሚኒስትሮች በመደገፍ ሊያልፍ ይችላል ተብለዋል። ህብረቱ ሳይሆን ሉዓላዊነቱን ማስከበር የመጨረሻውን ውሳኔ መስጠት የሚገባው ዋናው የችግሩን ገፈት የሚቀምሰው አገር መንግስት መሆን አለበት ሲሉ የቼክ ሪፐብሊኩ ጠቅላይ ሚኒስትር ቦሹዝላቭ ሰቦትካ ተናግረዋል። ከአርባ ከመቶ ከሶሪያ የሚሆኑ ግማሽ ሚሊዮን ከተለያዩ ሀገር ፈልሶ የመጡ በመካከለኛው ምስራቅ ያለውን ጦርነትና ድህንነት በመሸሽ በዚህ ዓመት ብቻ ሜዲትራኒያን ባህር አቋርጠው አውሮፓ ገብተዋል። የተባበሩት መንግስታት ስደተኞች ጉዳይ ኮሚሽን ኮሚሽነር ዩኤንኤችሲአር ችግሩ ግዙፍ መሆኑን ለማስረዳት በቀን ስድስት ሺህ ስደተኞች አውሮፓ ባህር ጠረፍ ይደርሳሉ ብሏል። አሁን በታቀደው መሰረትም አንድ መቶ ሀያ ሺህ በማስፈር ሁኔታውን ማረጋጋት እንደማይቻል አስገንዝበዋል። በሌላ ዜና የፍልሰተኞች ቀውስ አውሮፓ ውስጥ በቀጠለበት በአሁኑ ወቅት የአህጉሪቱ መሪዎች የፍልሰቱን ብዛት ለመቀነስ ከድንበሮቻቸው ርቀው ማየት ጀምረዋል። የአውሮፓ ህብረት ፕሬዚዳንት ዶናልድ ተስክ ሲናገሩ አውሮፓ ከሁለት ሚሊዮን በላይ ሶሪያውያን ስደተኞችን በማስተናገድ ላይ የሚገኙትን ቱርክና የቦልካን ሀገሮች መርዳት ያስፈልጋታል ብለዋል። አውሮፓ እስካሁን ይህን የፍልሰተኞች ቀውስ ችግር ለማስወገድ አለመቻሏ አሳዛኝ ታሪክ ነው ሲሉም አክለዋል። የቻይናው ፕሬዚዳንት ሺ ዩንፒንግ በዩናይትድ ስቴትስ የአንድ ሳምንት ጉብኝታቸውን ሲጀምሩ አውዳሚ ሲሉ የጠሩትን ሁከት ለማስወገድ ይረዳ ዘንድ ከዋሽንግተን ጋር የተሻለ ግንኙነት እንዲፈጠር ጥሪ ያቀረቡ የቻይናው መሪ ይህን አስተያየት ትላንት ለሲያትል የንግድ መሪዎች የሰጡት በከፍተኛ ደረጃ የተጠበቀውን የፖሊሲ ንግግር ባሰሙበት ወቅት ነው። በያዝነው ሳምንት መጨረሻ ጉብኝታቸው በዋይት ሀውስ ቤተ መንግስት ያጠቃልላሉ። ዩናይትድ ስቴትስ የአየር ንብረት ለውጥን ግስጋሴ ለመቀነስ የሚረዳ አስቸኳይ እርምጃ እንድትወስድ የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ተማጽኖ አቅርበዋል። ፕሬዚደንት ኦባማ ዛሬ ጠዋት በዋይት ሀውስ ቤተ መንግሥት ለአቡኑ ሞቅ ያለ አቀባበል ያደረጉ ሲሆን አሜሪካና በመላው ዓለም የሚኖር ህዝብ ምድራችንን የመጠበቅ ከፍተኛ ኃላፊነት አለባቸው ሲሉ ተስማምተዋል። የአቡን ፍራንሲስን የአሜሪካ ጉብኝት በተመለከተ ወደኋላ ሰፋ ያለ ዘገባ ይኖረናል። ሁለት ሚሊዮን የሚገመቱና ከዓለም ዙሪያ የመጡ የእስልምና እምነት ተከታዮች በዓመታዊው የመካ ጉዞ ዛሬ በሳውዲ አረቢያ ከፍተኛውን የአራፋት ተራራ መውጣት አጠናቀዋል። በአካባቢው ጥቃት ለማድረስ ብዙ ዛቻዎች ስለነበሩ የጸጥታ ጥበቃውም ጥብቅ ሆኖ እንደዋለ ተገልጧል። ኤድዋርድ ይራኒያን ዘገባ አድርሶናል። ጽዮን ግርማት አቀርበዋለች የእስልምና እምነት ተከታይ የሆኑ መንፈሳዊ ተጓዦች ሁለተኛውን ቀን ዓመታዊ የሀጂም በዓል ለማክበር እጅግ በጣም ሞቃታማ ወደ ሆነው ተራራ ሲወጡ ታይተዋል። የሳውዲ ቴሌቪዥን ጣቢያ እንዳስተላለፈው ተራራው ይህን ስርዓት ለማክበርና ታላላቅ የሃይማኖቱ መሪዎች የሚሰጡትን ስብከት ለመከታተል በተገኙ ሰዎች ተጥለቅልቆ ታይቷል። شيخ مفتي عبدال بابو تاو تغين تاو لأمناتو تكتاو جندة تنقروت يأسلمنا هايمانو تمالكت بتساسا تساواج عما كان ينت أي تزابا ممتعتو النو إن أعداء الإسلام يكيدوا المسلمين يتم البصر الدوائر ويكيدوا الإسلام وهذه يدمر أمه ويقضوا على كيانها ويقضوا على كيانها فمنهم كفار من خادمين የተሳሳተ እምነት ይዘው የተሳሳተ መልእክት የሚያስተላልፉት እነዚህ ሰዎች የእስልምና እምነት ተከታዮች ሳይሆኑ አስመሳዮች ናቸው ሲሉ ተናግረዋል። የሳውዲ የውስጥ ሚኒስትር ቃል አቀባይ ጄኔራል ማንሶር ቢን በበኩላቸው ለጋዜጠኞች ሲናገሩ የዚህ አመት መንፈሳዊ ጉዞ ያለምንም አደጋ እንደ እንደተከናወነ ተናግረዋል። አያይዘውም አካባቢው በከፍተኛ ጥበቃ ስር የነበረ ቢሆንም ምንም አይነት የሽብር ጥቃት ሳይከሰት በሰላም መጠናቀቁን ተናግረዋል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። በሀገር ውስጥ መገናኛ ብዙሃንና በአንደኛው ጋዜጠኛ ጠበቃ መሰረት የግብፁ ፕሬዚደንት አብዱልፋታህ ኤልሲሲ በዛሬው ዕለት ሁለት የአልጀዚራ ጋዜጠኞችን ጨምሮ ለአንድ መቶ የሰብአዊ መብቶች ታጋዮች ምህረት ሰጥተዋል። ሁለቱ ካናዳውያን ጋዜጠኞች ሞሐመድ ፋህሚና ግብፃዊው ባህር ሙሐመድ ዛሬ ማታ ከወህኒ ይለቀቃሉ ተብሎ ይጠበቃል። አንድ የካናዳ መንግሥት ቃል አቀባይ በሰጠው በተሰጠው ምህረት መደሰቱን ገልጾ የጋዜጠኛውን የመልስ ጉዞ ፕሮግራም ለማመቻቸት ይረዳል ብሏል። ፋህሚና ሙሐመድ ባለፈው ሰኔ ተይዘው የታሰሩት ሆን ብለው የሙስሊም ወንድማማችነት እንቅስቃሴን የሚደግፍ የሐሰት ዜና አሰራጭተዋል የሚል ክስ ቀርቦባቸው እንደነበር ይታወሳል። ጠበቃቸው ይግባኝ ካለ በኋላ ፍርድ ቤቱ የሶስት ዓመት እስራት ብይን ሰጥቶባቸው እስካሁን ወህኒ ይቆይተዋል። በመጨረሻም ሩሲያ በሶሪያ የምትወስዳቸው እርምጃዎች እስላማዊ መንግስት ነኝ የሚለውን ቡድን ከሚቃወመው ህብረት ጋር ፍጥጫ ውስጥ ሊያስገባ ይችላል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስጠነቀቁ። የሩሲያ አቻቸው ሰርጌይ ላብሮቭ በበኩላቸው ይልቅስ ከቅርብ ጊዜ ወዲህ እውቀቱን አስመልክቶ ሞስኮ የወሰደችውን አቋም ይበልጥ እየተቀበለች የመጣችው ዋሽንግተን ናት እየተቀበለች የመጣችው ዋሽንግተን ናት ብለዋል። የኢጣሊያው ላምፕ ስታምፓ ጋዜጣ ዛሬ ሚስተር ኬሪን ጠቅሶ እንደዘገበው የሩሲያ ሰራዊት ለባሽር አላሳድ መንግስት የሚሰጠውን እርዳታ ዩናይት ስቴትስ እንዳሳሰባት ለሩሲያ አቻቸው ገልጠዋል። አድማጮች የሰዓቱ የዓለም ዜና ያው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ሰለሞን ክፍሌንን ለምሽቱ የተሰናዱ ልዩ ልዩ ዘገባዎችና ቅርብሮች ይዘናል። አሁን ግን ቀዳሚው የዕለቱ አብይ ርዕስ ነው። ፕሬዚዳንት ባራክ ኦባማ የሮማውን ርዕሰ ሊቃነ ጳጳሳት አባ ፍራንሲስን ዛሬ ረቡዕ ማለዳ ላይ በዋይት ሀውስ ተቀብለው አነጋግረዋል። በዚህ ደማቅ ሥነ ሥርዓት ላይ ወደ አስራ አምስት ሺህ የሚገመት ቁጥሩ በፕሬዚዳንት በፕሬዚዳንታዊ ቤተ መንግስት ተገኝቶ እንደነበርም ታውቋል። አዲሱ አበበ ዝርዝሩን ይዟል። አምላካችን እግዚአብሔር እንዴት ድንቅ ቀን ነው የሰጠን የርዕሰ ሊቃነ ጳጳሳቱ የፍቅርና የተስፋ መልእክት በሀገራችንና በመላው ዓለም ያሉ ህዝቦችን አነቃቅቷል። ፕሬዚዳንት ባራክ ኦባማ ብፁዕነታቸውን በኦፊሴል ሲቀበሉ ያሰሙት ኃይለ ቃል ነው። የርዕሰ ሊቀነ ጳጳሳት አባ ፍራንሲስ የዛሬ ሙሉ ቀን ውሎ ከፕሬዝዳንት ባራክ ኦባማና ዩናይትድ ስቴትስ ከሚገኙ ጳጳሳት ጋር በሚያደርጉት ውይይት ነው የሚገባደደው። ከዚህ በተጨማሪ በዛሬው ቀን ካሊፎርኒያ ውስጥ የቤተ ክርስቲያኒቱን አስተምህሮ ሲያሰራጭ የኖረ አንድ የ18ኛው ዓመት ዓመት የስፓኝ ሚሽነሪ ወይም ሚስዮናዊ የቤተ ክርስቲያኒቱ አባል የሚሆንበት ሥነ ሥርዓትም ይከናወናል። ዋይት ሐውስ እንዳለው በአቀባበሉ ወቅት ፕሬዚዳንት ኦባማ አቡኑን በእንዲህ ያለ ስሜት ነበር የገለጿቸው። በዚህ ጉብኝቶ ዙሪያ የሚገኘው ደስታ የሚመነጨው እንደ ሊቀ ጳጳስ ካለዎት ሚና ብቻ ሳይሆን እንደ ሰውም ከሚያሳዩት ልዩ ባህሪ ጭምር ነው። እነዚህም ትህትናው፣ ውስብስብ ያልሆነው ቀለል ያላቀራረበው፣ ከአንደበቶ የሚወጡት እርጋታ የተመላባቸው ቃሎችና ለጋስ ቡራኪዎች ናቸው። ሊቃነ ጳጳሳት አቡነ ፍራንሲስ በበኩላቸው ዩናይትድ ስቴትስ በዓለማችን ያላትን ሚናና የምታበረከታቸውንም አያሌ መልካም ነገሮች አወድሰው በለሆሳስ እንዲህ አሉ እግዚአብሔር አሜሪካን ይባርክ። ሁለቱም ዛሬ በዋይት ሃውስ ኦቫል ቢሮ የአንድ ለአንድ ውይይታቸውን የሚያካሂዱ ሲሆን የኦባማ አስተዳደር ባለስልጣናት እንደገለጡት ፕሬዚዳንቱና አቡኑ በውይይታቸው በጋራ ባሏቸው እሴቶች ዙሪያ እንጂ በፖለቲካ ጉዳዮች ላይ አይወያዩም። በማኅበራዊና በኢኮኖሚያዊ አለመመጣጠን ዙሪያ ከሚያካሄዱት ውይይት በተጨማሪ ሁለቱም በአየር ንብረት ለውጡ ዙሪያ የጋራ አመለካከት እንዳላቸው ታውቋል። እግዚአብሔር ለፈጠራቸው ሁሉ ተገቢውን ክብካቤና ጥንቃቄ ለማድረግ ያለብንን ኃላፊነት እንድንወጣ አቡኑ ያስታወሱን ይመስለኛል ያሉት የፕሬዝዳንት ኦባማ የደህንነት ምክትል ኃላፊ ቤን ሮድስ ናቸው። ከጋዜጠኞች ጋር ባካሄዱት የስልክ ውይይት አክለውም እና ከዚያ አኳያ፣ አሉ፣ እያንዳንዱ መሪ በአየር ንብረት ለውጥ ላይ ለሚያደርገው የፖሊሲ ውሳኔ ጠቃሚ የሞራል ኃላፊነት የሚያገኝ ይመስለኛል። ቀደም ሲል የዋይት ሀውስ ቤተ መንግሥት ቃል አቀባይ ጆሽ ኤርነስት ለጋዜጠኞች እንዲህ ብለው ነበር። ከማኅበራዊ እሴቶች ጋር በተያያዘ ሁለቱም እንደ የሕይወታቸው መመሪያ ያደረጉት ነገር ቢኖር ቅድሚያ የሰጧቸውን ጉዳዮች እስከ መጨረሻው መግፋታቸው ነው። ይህን ሲያደርጉ ደግሞ በጉዳዩ ፍጹም እምነት ኖሯቸው ስለሆነ አሁን በጋራ የሚዋዩባቸው ብዙ ቁም ነገሮች ያሉ ይመስለኛል ብለዋል። አንዳንድ ወግ አጥባቂዎች የአቡነ ፍራንሲስን የኢኮኖሚ አቅጣጫና እምነት ማርክሳዊ አመለካከት ነው ሲሉ ይተቻሉ። እርሳቸው ግን ገና ከኩባ ተነስተው ወዲህ ወደ ዩናይትድ ስቴትስ ሲመጡ ለጋዜጠኞች በሰጡት ቃል አንዳንዶች ወደ ግራ ዘመማ አቋም ያደላል የሚል የተሳሳተ እምነት አላቸው፣ ያ ደግሞ እርሳቸውን እንደማይገልጣቸው ተናግረዋል። አቡነ ፍራንሲስ ከዚህም ሌላ በሃይማኖታዊ ወከባ በተለይም በመካከለኛው ምስራቅ ህዳጣን አማኞች ላይ በሚፈጸመው መሳደድ ላይም ተናግረዋል። ከዚያ አኳያ እንደ ምሳሌ ያነሱት እስላማዊ መንግስት ነኝ የሚለው ነውጠኛ ቡድን የጥቃቱን ኢላማ በክርስቲያኖቹና በያዚዲዎች ላይ ማድረጉን ነው። የእምነት ነጻነትና የህዳጣን ሃይማኖታዊ መብት መጠበቅ ሁለቱም በጋራ የሚያምኑባቸው እሴቶች መሆናቸውን የዋይት ሃውስ ባለሥልጣናት ገልጠዋል። ፕሬዚዳንት ኦባማንና አቡነ ፍራንሲስን የሚያመሳስሏቸው አያሌ ጉዳዮች የምኖራቸውን ያህል በብዙ ጉዳዮች ይለያያሉ። ለምሳሌ በጽንስ ውርጃ እና በተመሳሳይ ጾታ ጋብቻ። የአቡኑ የዛሬ ውሎ በተለይ ከዋይት ሃውስ ስነ ስርዓት በኋላ በብሔራዊ ሙዚየም የሚካሄደውን ሰልፍ ይጎበኛሉ። ከዋሽንግተን ጳጳሳት ጋርም የጸሎት መርሃ ግብር ይኖራቸዋል። ወደ መጽሔቱ ትንታኔ እናልፋለን። ዘንድሮ ኒውዮርክ ላይ የሚገናኙት የዓለም መሪዎች ቁጥር ከመቼውም ጊዜ የበለጠ እንደሚሆን እየተነገረ ነው። ሰባኛውን ዓመቱን በሚያከብረው የተባበሩት መንግስታት ድርጅት ጉባኤ ላይ የሚገኙት ከ150 በላይ የሀገሮችና የመንግስታት መሪዎች ናቸው። የአሜሪካ ድምጿ ማርግሬት በሽር ከመንግስታቱ ድርጅት ጠቅላይ ጽህፈት ቤት እንደዘገበችው መሪዎቹ የሚነጋገሩባቸው የቀውስ አጀንዳ ነጥቦች አብዝተው የተትረፈረፉ ናቸው። ዝርዝሩን ሰለሞን አባታ ያቀርባል። አቡነ ፍራንሲስ ሊቀ ጳጳሳት ዘካቶሊካውያን የፊታችን አርብ መስከረም 14 2008 ዓ ምሕረት በተባበሩት መንግሥታት ድርጅት ጽሕፈት ቤት ይደርሳሉ። ግዙፉ የዓለም ጸረ ረሃብ ጉባኤም አቡነ ፍራንሲስ ኒውዮርክ ከገቡ ከጥቂት ሰዓታት በኋላ ይከፈታል። አቡኑ ከመንግሥታቱ ድርጅት ሠራተኞች ጋር ከተገናኙ በኋላ ከዋና ጸሐፊው ባንኪሙን ጋር ለግል ውይይት ይቀመጣሉ። ሚስተር ባን ቀደም ሲልም ወደ ቫቲካን እየተጓዙ አቡነ ፍራንሲዝን ሦስት ጊዜ አግኝተዋቸዋል። በብዙ ጉዳዮች ላይ ነው እየተነጋገርን የቆየነው። ድህነትን ማስወገድ፣ ፍልሰት፣ የስደት ችግሮች ከተወያየንባቸው ነጥቦች መካከል ይገኛሉ። ከሁሉም በላይ ደግሞ በቅርቡ ስለ አየር ንብረት ለውጥ ተወያይተናል። አቡነ ፍራንሲዝ በያዙት የአሜሪካ ጉብኝት መርሃ ግብራቸው መሠረት በመጪው ሳምንት ኒውዮርክ ላይ ከተባበሩት መንግሥታት ድርጅት ጠቅላላ ጉባኤ መድረክ ለዓለም ንግግር ያደርጋሉ። በገሃድ በሚታይ ሁኔታ የስደት ችግርና የአየር ንብረት ለውጥን በመሳሰሉ ጉዳዮች ላይ እውነተኛ ዓለም አቀፍ ድምፅ እየሆኑ ነው። የዓለማችንን ሁኔታ አስመልክቶ ከእርሳቸውና ከሚነግሩን ብዙ ሰዎች ብዙ ነገር ይጠበቃል። አቡኑ በተጨማሪም የዓለማችንን እጅግ ከባድ የሚባሉ ጉዳዮች ይዘው ይነጋገራሉ። በኢራን የኑክሌር መርሃ ግብር ላይ ስለ ደረሰው ስምምነት ሰው ራሱ በራሱ ደስታውን ይገልጻል። ይሁን እንጂ ይህንን ሁኔታ አውሮፓ ውስጥ የተባባሰው የስደት ችግር ሰብአዊ ቀውስና የእስላማዊው መንግሥት ይዞታ በመካከለኛው ምስራቅ መቀጠል አብዝቶ ያጠላበታል መስከረም 19 በአውሮፓው የስደት ቀውስ ላይ የሚነጋገር ታላቅ የተባለ የመሪዎች ጉባኤ ይካሄዳል ከዚህ ጉባኤ ግዙፍ ሰብአዊና ውጤታማ ምላሽ ይገኛል ብለው ተስፋ እንደሚያደርጉ ዋና ጸሐፊው ተናግረዋል በዚህ ቀውስ ውስጥ ከተጠመዱት ስደተኞች የሚበዙት ሀገራቸው ላለፉት አምስት ዓመታት ከተዘፈቀችበት የእርስ በርስ ጦርነት እየሸሹ ያሉ ሶሪያውያን ናቸው። ሩሲያ ለሶሪያው ፕሬዚደንት ባሻር አልአሳድ ወታደራዊ ድጋፏን መስጠቷን ማጠናከሯ ሞስኮ ከዋሽንግተን ጋር ያላትን ግንኙነት ውጥረት ውስጥ ከቶታል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ላለፉት አስር ዓመታት ለሚሆን ጊዜ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ተገኝተው አያውቁም። ፕሬዚደንት ፑቲን በሶሪያ ላይ አዲስ ዓይነት ስልት ወይም ስትራቴጂ ይዘው ሳይቀርቡ አይቀርም እየተባለ ነው። በእርግጥ የፑቲን ግብዣ ብዙዎችን ላያስደስት ይችላል። አሳድን በሚመለከት በዩናይትድ ስቴትስና በአውሮፓውያኑ መካከል መሠረታዊ ልዩነት አለ። ሞስኩ ደግሞ አሳድን መደገፏን እንደቀጠለች ነው። ስለዚህ የሚፈራው የዲፕሎማሲ ስኬት ሳይሆን የዲፕሎማሲ ችግር እንዳይከተል ነው። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አንድ ጸረ ሽብር ስብሰባ በሊቀመንበርነት ይመራሉ። ፕሬዚዳንቱ ሁከተኛ ጽንፈኝነትን መዋጋት በሚቻልባቸው መንገዶች ላይ የሚመክር የጥምረቱን ስራዎችና ጉድለቶች የሚገመግብ ስብሰባ ነው የሚመሩት። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ናቸው። በመሪዎቹ ቁጥርም ይሁን በፈተናው ብዛት የዘንድሮው ጉባኤ በእውኑ ግዙፉ ይሆናል እየተባለ ነው። ወደ ተከታዩ ዘገባ እናልፋለን። አድማጮች፣ የዓለም ባንክ በጋምቤላ ክልል ባካሄደው የውስጥ አሰራር ምርመራ ጥናት በአስተርጓሚነት ያገለገሉት ግለሰብና ሁለቱ ሌሎች የቀረበባቸው የሽብር ክስ እንዲሰረዝ የመብት ድርጅቶች ጠየቁ። ሁማን ራይትስ ዋችና ስድስት የዓለም አቀፍ የልማትና መብት ድርጅቶች እንደሚሉት ከሆነ ሶስቱ ግለሰቦች የታሰሩት በናይሮቢ በሚካሄድ ዓለም አቀፍ የምግብ ዋስትና ጉባኤ ላይ ተሳትፎ ጋር በተያያዘ ነው። ሄኖክ ሰማግዜር ዝርዝሩን ይዟል። በዚህ በሳለፍነው ነው ዓመት የመጨረሻ ሳምንት ነበር። ቄስ ኦሞት አግዋ፣ አሽኔ አስቴንና ጀማል ኡመር ሆጀሌ ክስ የተመሰረተባቸው ሦስቱ ግለሰቦች ለስድስት ወራት ያህል ክስ ሳይመሰረትባቸው በአዲስ አበባ በሚገኘው ማዕከላዊ የምርመራ ጣቢያ በቁጥጥር ስር የቆዩ መሆናቸውን ሁማን ራይትስ ዋች ገልጿል። ወር ኮንሰርን ዘት ሚን ዘር ቨሪ ሊትል ኢን ዘ ቻርጅስ ዘት ኢንዲኬትስ አ ክሬዲብል በጣም ያሳስበናል፣ ምክንያቱም የክሱን ዝርዝር ከተመለከትን ከሽብር ጋር የሚያገናኘው ጉዳይ የለም። የተከሰሱት በምግብ ዋስትናና የመሬት ይዞታ ዙሪያ በተሰናዳ ጉባኤ ላይ በናይሮቢ በመሳተፋቸው ነው። ፊሊክስ ሆርን የሁማን ራይትስ ዋች የአፍሪካ ቀንድ መረጃ አጠናቃሪ ናቸው። በእነዚህ ግለሰቦች ላይ የቀረበው ክስ በመሰረቱ የኢትዮጵያ መንግስት ከልማትና ሌሎች አስተዳደራዊ ጉዳዮች ጋር በተያያዘ ከዜጎቹ መስማት የማይፈልገውን ድምፅ ሲያሰሙ ስለማይወድ ነው ይላሉ። አቶ ኦማጣጓ የዚህ አስተሳሰብ ተጠያቂ የሆኑ ይመስለናል። የዓለም ባንክ በኢትዮጵያ ያለውን አሰራር በአግባቡ እንዲያጤን፣ በተለይ መሠረታዊ አገልግሎቶችን ለማኅበረሰቡ ለማድረስ የዘረጋቸው መርሃ ግብሮች ለሰብአዊ መብት ጥሰቱ ለው ከሆነ ለማጣራት ባደረገው ምርመራ በአስተርጓሚነት ተካፍለዋል። ትውልዳቸው ጋምቤላ አካባቢ የሆነው አቶ ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ የማህበረሰብ ተቋም ይመራሉ። አቶ ኦሞታጓ የመካነ ኢየሱስ ቄስና የተከበሩ ሰው ናቸው ይላሉ። ጋምቤላ አካባቢ ያሉ ሰዎች በሙሉ ፓስተሩ ሞት ማንነቱ ማን እንደሆነ እያውቃሉ። ህዝቡ የሚወዱ ሰው ነው ማለት ነው እና አሁን የመንግስት የሚለው ነገር በቃ በእውነት ሰዎች የምታውቁ ነው ፓስተር ነው ፓስተሩ ሞት ከዚህ በፊት እንኳን ይኸው በምክንያት ሶስት ግልጋይ ስራ ነበር። ከዛ ደግሞ አንድ ቀን ምንድን ነው የቱሪዝም ጋምቤላ ናሽናል ቱሪዝም ውስጥ ነበረው እና ከዛ ደግሞ ይሄን ሁሉ በደንብ የምጣኩ ይኸው የጋምቤላ አንዳንድ ጊዜ የጎሳ ግጭት አለ ቢትዌን አኙዋክና ኑዋሮች እና ኦልሞስት የሪኮንሲሊሽን ለሂርክ በር ሂርክ በዛ የታወቀ ሰው ነው አኙዋኮቹ ፓስር እና ኑዋሮቹ ፓስር አንድ ላይ ሆኖ በቃ ይኸው የጋምቤላ ፒስ ሪኮንሲሊሽን ነገር ነው ነውና አሁን መንግስቱ የሚለው ሰሎሞት ናው ሞት እየሰራው ስራ በቃ ሪል የሰማይና ምድር ማለት ሪል የሰው ማንነቱ በቃ የ ነው። የልጆች አባት ነው። ፓስተር ነው። በቃ ሰላምን ወድ ሰው ነው የተከበረ ሰው ነው። እና ሪል በአካባቢ ራሱ ማንም ሰው ብጥየቅ በቃ የምሰቱ የው ፓስተር ማለት በኢትዮጵያ ውስጥ ፖለቲካ ውስጥ ገብቶ አያውቅም። ሂውማን ራይትስ ዋች ለኢትዮጵያ መንግስት አጭር መልእክት አስተላልፏል። ክሱ በፍጥነት ውድቅ መሆን አለበት። የኢትዮጵያ መንግሥት በተደጋጋሚ ከሁማን ራይትስ ዋች የሚቀርቡ የመብት ጥሰት ክሶችን ቡድኑ ተአማኒነት የለውም በማለት ውድቅ በማድረግ ይታወቃል። ወደ መጨረሻው የትንታኔ ርዕስ እናልፋለን። በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል በሽግግር መንግሥቱ የጸጥታ መዋቅር ላይ ትኩረት በማድረግ አዲስ አበባ ውስጥ የተካሄደው አውደ ጥናት ያለ ውጤት መጠናቀቁ ተገለጸ። ሁለቱ ወገኖች በጁባ ከተማ በሚሰፍረው የፖሊስ ኃይል ቁጥርና በውጭ ኃይሎች መውጣት ጉዳይ ላይ ከስምምነት አልደረሱም። እስክንድር ፍሬው ተከታው ልኳል። ወደ አንድ ሳምንት ለሚጠጋ ጊዜ በአዲስ አበባ የተካሄደው አውደ ጥናት ውጤት ምን እንደሆነ በኢጋድ በኩል የተገለጸ የለም። የተቃዋሚዎቹ ቃል አቀባይ ዲክሰን ካልዋክ ግን በቋሚ የተኩስ አቁምና በሽግግር መንግሥቱ የጸጥታ መዋቅር ላይ ያተኮረ አውደ ጥናት ከጋራ መግባባት ላይ አለመድረሱን ጠቁመዋል። ቃል አቀባዩ ዛሬ ለቪኦኤ ሲናገሩ ይህንኑ ያንጸባረቁት እነዚህ ወሳኞቹ ጉዳዮች ናቸው። ሁለቱ ወገኖች በእነዚህ ጉዳዮች ላይ መስማማት ወይም መግባባት ላይ መድረስ ካልቻሉ እጅግ በጣም ወሳኝ በሆኑ ጉዳዮች ላይ አልተስማሙም ማለት ነው። ከዚህ አንጻር ሳየው ደግሞ በአውደ ጥናቱ መሻሻል ያሳዩ ቢሆንም ብዙ ርቀት አልሄዱም። ከፊታቸው ገና ብዙ ሥራ ይጠብቃቸዋል። የደቡብ ሱዳን መንግስትና ተቃዋሚዎቹ በአዲስ አበባ ወደ ጥናት የተካፈሉት በነሐሴ ወር መጨረሻ የፈረሙትን የሰላም ስምምነት ወደ ተግባር በሚለውጡበት ሁኔታ ላይ ለመነጋገር ነው። በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ በማተኮር በተፈረመው ስምምነት መሰረት ጁባ ከጦር ኃይል ነጻ ስትደረግ፣ በምትኩ ምን ያህል የፖሊስ ኃይል ይስፈር በሚለው ነጥብ ግን አልተግባቡም። መንግስት አምስት ሺህ ሲል ተቃዋሚዎቹ ሶስት ሺህ እንዲሆን ሀሳብ አቅርበዋል። መንግስትም ሆነ ተቃዋሚዎቹ በሚቆጣጠሯቸው የሀገሪቱ ግዛቶች የሚገኙ የውጭ ኃይሎች አወጣጥም ሌላ የልዩነት ነጥብ ነው። እነዚህ ኃይሎች የሰላም ስምምነቱ ከተፈረመበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ መውጣት እንዳለባቸው ሁለቱም ተስማምተዋል። የፍትህና የእኩልነት ንቅናቄ ወይም ጄም የሚባሉት የሰሜን ሱዳን አማጽያን ጉዳይ ግን አላግባባም። ምክንያቱ ደግሞ እነዚህ አማጽያን ይደግፉታል የሚባለው የደቡብ ሱዳን መንግስት በግዛት የመኖራቸውን አላውቅም ማለቱ ነው። የደቡብ ሱዳን መንግስትና ተቃዋሚዎቹ በድጋሚ ተገናኝተው እንዲነጋገሩ የተያዘ ቀጠረው የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽ 3 ሰዓት ከ25 መሆኑን ያመለክታል። ሪሶሪዎቹን በአጫጭሩ ሰለሞን ያሰማናል። የቡርኪና ፋሶ ጊዜያዊ ፕሬዚደንት ሚሼል ካፋንዶ መፈንቅለ መንግሥት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ዛሬ ወደ ሥልጣን መመለሳቸውን አስታወቁ። ኮፋንዶ በዛሬው ዕለት ሲናገሩ፣ መንግሥት ተመልሷል፣ ከአሁኗ ደቂቃ ጀምሮ ሥልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል ቶጎ፣ ቤኒንና ናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የአውሮፓ ሕብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120 ሺህ ፍልሰተኞችን በ28 አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው ዕለት ደግሞ በብራሰልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናነቋቸውን የምስራቅ አውሮፓ ጫፍ ሀገሮች ችግር ለማቅለል ነው ተብሏል። ሃንጋሪ ስሎቫኪያና የቼክ ሪፑብሊክ ሀገሮች እቅዱን ቢቃወሙም በአብዛኞቹ የአገር አስተዳደር ሚኒስትሮች በመደገፉ ሊያልፍ ችሏል። በሌላ በኩል የፍልሰተኞች ቀውስ አውሮፓ ውስጥ በቀጠለበት በአሁኑ ወቅት የአህጉሪቱ መሪዎች የፍልሰቱን ብዛት ለመቀነስ ከድንበሮቻቸው ርቀው ማየት ጀምረዋል። የአውሮፓ ህብረት ፕሬዚደንት ዶናልድ ታስክ ሲናገሩ አውሮፓ ከሁለት ሚሊዮን በላይ ሶሪያውያን ስደተኞችን በማስተናገድ ላይ የሚገኙትን ቱርክና የቦልካን ሀገሮች መርዳት ያስፈልጋታል ብለዋል። ለሰዓቱ ያለን ዜና ይኸው ነው። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ ሶስት አራት ሰዓት ድረስ ይቀጥላል። ቀደም ብለን ወደ አስተዋወቅ ነው በዘገባችንም ወዳቀረብንበት የዕለቱ አቢይ ርዕስ ነው የምንመለሰው። የዕለቱ አቢይ ርዕስ በአሜሪካና ህዝቧ ተካቷል። አዘጋጅና አቅራቢ ሄኖክ ሰማ ግዜረ የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዚህ በዩናይት ስቴትስ በሶስት ቀናት በሚቆየው ዝግጅታቸው የደመቀ አቀባበል እየተደረገላቸው ነው። የአቡኑን ጉዞ አስመልክቶ ዩናይት ስቴትስ የሚኖሩ አንዳንድ ኢትዮጵያውያን ታሪካዊ ጥያቄዎችን አንስተዋል። በጣሊያን ወረራ ወቅት በኢትዮጵያ ላይ ስለተፈጸመው የጦር ወንጀልም የተነሳ ጉዳይ መኖሩን ነው የተዘገበው። ታዲያ ይሄ ጉዳይ እንዴት ቫቲካንን ይመለከታል? ማለታቸው አይቀርም። ዝርዝሩን ሄኖክ ሰማ ጊዜር ለአሜሪካና ሕዝቧ እንዲያዘጋጅቱታል ጎራውና ጎራውና በአድዋ ጦርነት ድል የተመታው የኢጣሊያ ጦር ተሸንፎ ኢትዮጵያም ነጻነቷን አስጠብቃ መኖር ከጀመረች ከዘመናት በኋላ በ1928 ዓ ም የፋሽስቱ አስተዳደር ጦር ሰብቆ መጣ። አይመጡም ስትሉና መጡ። በአጼ ኃይለሥላሴና በወታደራዊ መሪዎቻቸው ፊት አውራሪነት የተሰማራው የኢትዮጵያ ጦር ታዲያ የፋሽስት ኢጣሊያን ጦር በወቅቱ ለመቋቋም አልተቻለውም። ጦርነቱን በፍጥነት ለማሸነፍ ኃይሉን አጠናክሮ የመጣው የኢጣሊያ ሰራዊት በወቅቱ በዓለም ዙሪያ የተከለከሉ የጦር መሳሪያዎችን በመጠቀም ሰላማዊ ሰዎችንም ጭምር ሳይቀር መግደሉን በስፋት መረጃዎች ይቀርቡበታል። ታዲያ ይሄ የኢትዮጵያና የፋሽስት ኢጣሊያ የጦር ታሪክ ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ጉብኝት ጋር ምን አገናኘው ማለታቸው አይቀርም። ግሎባል አላያንስ ፎር ጀስቲስ የሚባለውን ዓለም አቀፍ ትብብር የሚመሩ ኢትዮጵያዊ አቶ ኪዳኔ አለማየሁ በቅርቡ ለአቡነ ፍራንሲስ እና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፈዋል። ብፁዕ አባታችን ካሉ በኋላ ይፈቀደልኝና አንድ ጉዳይ ላስረዳዎት ሲሉ ጀመሩ ጽሁፋቸውን። አቶ ኪዳኔን እንደምትሰሙት መስመር ላይ ይዣቸዋለሁ። እንደምን አመሹ አቶ ኪዳኔ? ደህና እግዚአብሔር መስቀናት ነው። እንደምን አለ። ደህና ዋሽንግተን ዲሲ ነው ያሉት፣ ዛሬ መንገድ ላይ እንዳሉ ነው የገለጹልን። ለአባ ፍራንሲስ ታዲያ አስቀድመን በጠቀስነው ታሪክ ተንተርሰው በጻፉት ደብዳቤ ያሳልፏቸው መልእክቶች አሉ። ምንድን ናቸው እነዚህ መልእክቶች? አዎ አሜትም በእውነቱ የአቡነ ፍራንሲስ የአሁኑ መሪ ታላቅ መሪ ናቸው። በኮ ገራም ናቸው። በመደጋጋሚ ቅርታ የጠየቁ አባት ናቸው እና ለኢትዮጵያም ጉዳይ ጥሩ አጋጣሚ ነው በሚል ነው እንግዲህ፣ ዋናው ነገር ጣሊያኖች ኢትዮጵያ ላይ ያንን ሁሉ ግፍ እና የጦር ወንጀል ሲፈጽሙ አንድ ሚሊዮን ህዝብ በተፈጸመበት ጊዜ በዚያን ጊዜ የነበሩት የቫቲካን መሪ ፖፕ ፍራንሲስ አስራ አንደኛ ነበሩ እና እሳቸው ከሙሰለኒ ከነ ሙሰለኒ ጋር ጅና ጓንት ሆነው ነው ያ ሁሉ ግፍ የሀገራችን ላይ የተፈጸመው እና ፖፕ ፍራንሲስ እና ሙሰለኒ ውል ተዋውለው ላተራን የተሰኘው ውል ከዚያ በኋላ ደግሞ ቫቲካን በወሰደችው እርምጃ እንዲያውም ለጃንሆይ በስደት እንግሊዝ ሀገር ነበሩ፣ አንድ ሚሊዮን ስተልሊን ፓውንድ ጉቦ ሁሉ በመስጠት ደረጃ የደረሱ እሳቸው ደግሞ የጣሊያኑን ንጉስ የጣሊያን ንጉስ እና የኢትዮጵያ ንጉሰ ነገስት ብለው እስከ መባረክ ድረስ ብዙ የጊዜው የነበሩት የቫቲካን መሪዎች፣ ጳጳሶች እና ካርዲናሎች ሁሉ ወርቃቸውን ለኢትዮጵያ ወረራ ጦር ማበርከት የደረሱ ሌላም ብዙ ብዙ ነገር ቫቲካን አመራር ለፋሽስቶች በፈጸመው ድጋፍ ጦርነቱ ላይ ተባባሪ ስለነበሩ እስካሁን ድረስ የኢትዮጵያን ሕዝብ ይቅርታ ጠይቀው አያውቁም። በተቃራኒው ለምሳሌ አይሁዶችን ይቅርታ ጠይቀዋል። የአሁኑ ፖፕ ደግሞ ላቲን አሜሪካ በጎብኝት ሲሄዱ አሁን በቅርቡ ይቅርታ ጠይቀዋል። የአርመኖች በቱርኮች አማካኝነት በደረሰባቸውን ግፍ የጦር ወንጀል ጄኖሳይድ መሆኑን እውቅና ሰጥተዋል። ያ ያ ሁሉ ሆኖ የኢትዮጵያ ላይ የደረሰውን ግፍ ግን እንደ ምንም እንዳልሆነ ችላ ማለታቸው፣ ሌላው ደግሞ በጣም አሳፋሪ የተንጸባረቀ ነገር በቅርቡ ለኢትዮጵያ ጨፍጫፊ ወይም ቡቸር ኦፍ ኢትዮጵያ ለተሰኘው ለሮዶልፍ ግራዚያኒ አንድ እንደ ጀግና አፊሌ የምትባል ጣሊያ ከተማ መታሰቢያ ሲሰራለት፣ ለዛም ምረቃ ስነ ስርአት የቫቲካን ተወካይም ተገኝተው እንደነበረ ቢቢሲ ጭምር የዘገበው ነገር ነው። እንግዲህ በአፊሌ የተካሄደውን የሩዶልፎ ግራዚያኒ መታሰቢያ አስመልክቶ በዚህ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያንም በቫቲካን ኤምባሲ ፊት ለፊት ሰልፍ አካሄደው ነበር። ደብዳቤም አስገብተዋል። እንዲያው ቫቲካንና አባ ፍራንሲስ በዚህ ዙሪያ ላይ የሰጧችው መልስ አለ ካለስ ምንድን ነው? አዎ እንግዲህ በመደጋገም ነው ለሰጠው የጻፍነው፣ አንተም ጠቀስ እንዳደረግከው እስካሁን ድረስ በእውነቱ ዝምታ ነበር አብዛኛውን ጊዜ የመረጡት ስልት። ነገር ግን አሁን በቅርቡ ትንሽ የሚያበረታታ ፍንጭ አግኝተናል። ይኸውም አሁን በፊታችን ቅዳሜ መስከረም አስራ አምስት ቀን ወይም በፈረንጅ አቆጣጠር ሰፕቴምበር ሀያ ስድስት ሀዋርድ ዩኒቨርሲቲ የሚከናወን ዓለም አቀፍ ጉባኤ አለ። እዛ ጉባኤ ላይ ሁለት የቫቲካን በከፍተኛ ደረጃ በመረው ደረጃ የሚሳተፉ ሰዎች በተመልካችነት መድበዋል እና አሁን ለመጀመሪያ ጊዜ ጉዳዩን ጠጋ ብለው ለመመልከት ፈቃደኛነት ሲያሳዩ ይሄ ነው። ከዚህ ሌላ በእውነት አንድ ሌላ መጥቀስ ያለብኝ የሚያበረታታ ነገር ያለው በቅርቡ ኢትዮጵያዊው ቡነ ብርሃነ ኢየሱስ ካርዲናል ተብለው በቫቲካን ተሾመዋል። በዛን ጊዜ እንኳን ደስ አለ ብለን ጽፈን የኢትዮጵያንም ጉዳይ አሳስበናቸው ነበር እና እሳቸው በጣም ገራሚ የሆነ ጉዳዩ በከፍተኛ ደረጃ እንዲታይ መሆኑን የሚደግፉ መሆናቸውን ደብዳቤ ጽፈውልናል። እና ከነዚህ ከሁለቱ ጉዳዮች ሌላ እስካሁን ድረስ የተጨበጠ እንዲያው የሚያኮራራ ውጤት አላገኘንም። እና በዚህ ምክንያት ትግላችን በሰፊው መቀጠል አለበት ማለት ነው። እንግዲህ ግልጽ ደብዳቤ መጻፍ፣ እንደዚሁም ደግሞ ከተቋማት ከሃይማኖትም ከመንግስትም አስተዳደሮች ጋር መነጋገር የዲሞክራሲ መብትም ነው እና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ደብዳቤ ጽፈዋል። ምን እንዲያደርጉ ነው ለፕሬዚዳንቱ ግልጽ ደብዳቤ የጻፉት? አቡነ ፍራንሲስ እዚህ በሚመጡበት ጊዜ ከሚያገኟቸው ትልልቅ ሰዎች ውስጥ ፕሬዚደንት ኦባማ ናቸው እና ፕሬዚደንት ኦባማ ደግሞ አፍሪካዊ አሜሪካዊ ናቸው እና ይሄ ጉዳይ እሳቸውንም ያንገበግባቸው፣ ሊመለከታቸው ይገባል ለማንኛውም የሰማዊ መብት የፍትህ ጉዳይ ስለሆነ አንድ አንድ እርምጃ መውሰድ ይችላሉ በሚል ነው ደብዳቤውን ስንጽፍ። ለሳቸው ብቻ አይደለም የላክ ነው፣ ለሴኔት መሪው እንዲሁም ደግሞ ለሀውስ ኦፍ ሬፕሬዘንታቲቭስ ብቻ፣ በአጠቃላይ ለኮንግሬሶች፣ የአሜሪካ ኮንግሬስ ለሁለቱ ዋና ዋና መሪዎች ሁሉ ግልባጭ አድርገን ነው የላክ ነው እና እንግዲህ አላማችን ይህን ጉዳይ ፕሬዚደንት ኦባማም ጠቆም አድርገው ይሄ የቀረ ነገር አለ። ሌላው ሁሉ ቅርታ ተጠይቋል። አፍሪካውያን ላይ የደረሰው ግፍ ግን እስካሁን ድረስ ቫቲካን ምንም ያብየም ይም አላለችም። እንዲያውም በተቃራኒው አንዳንድ የሚያስከፋ የሚያስቆጭ ነገር እየተከናወነ ያለው ምን ያስተዋላሉ ብለው እንዲጠይቋቸው ነው አላማችን። እንግዲህ እግዚአብሔር በፈቀደ አቅማችን ውስን ነው ግን የምንጮኸው አንድ ሚሊዮን ህዝብ ተገደለበት የአደም እየጮኸ ነው እናያለ ያን ነው የምናስተጋባው። በጣም ነው የምናመሰግነው። እንግዲህ በዝርዝር እርሶም አስረድተውታል። በቀጥታ በወታደር ለወታደር በጥይት ተኩስ ሳይሆን፣ ግን ባልተፈቀዱ መሳሪያዎች ሰላማዊ ሰዎችንም፣ እንደዚሁም ደግሞ ህዝቡን በአጠቃላይ ፈጅተዋል በሚል ነው የኢጣሊያ ጦር በኢትዮጵያ ባካሄደው ዘመቻ ቫቲካን እውቅና ሰጥታለች በሚል ሀሳባችሁን እያቀረባችሁ ያላችሁት ግሎባል አሊያንስ ፎር ጀስቲስ የሚባለውን ድርጅት የሚመሩት አቶ ኪዳኔ አለማየሁ ናቸው። ዝርዝሩን መረጃ የሰጡን አመሰግናለሁ። አቶ ኪዳኔ በጣም እኔም አመሰግናለሁኝ። የዚህ ነስሳው ነጥብ አንደኛው እርግጥ ልተኮርበት የሚገባው ጣሊያኖች እኮ ፋሺስቶች ኢትዮጵያ ሊያሸንፉ የቻሉት በመርዝ ጭስ በዚያን ጊዜ እንኳን በዓለም አቀፍ ሕግ በማይፈቀደው በመልጢስ በመጠቀማቸው ነው እንጂ አለበለዛ በእውነቱ የአድዋው ድል ይደገም ነበረ እና ቢሆንም ግን ለዛ ሁሉ ግፍ እስካሁን ድረስ ሀገራችን የሚገባትን ፍትሕ ስላላገኘች በበኩላችን ለዜግነታችን የምንኩራራ ሁሉ ለዛ መታገል እንዳለብን የታወቀ ነው። እና ቪኦኤን ከልብ አመሰግናለሁ። ለዚህ ጉዳይ ትኩረት በመስጠታቸው አመሰግናለሁ። እኛም እንግዳችንንና ሄኖክን እናመሰግናለን። አድማጮች፣ አሁን ወደ ሁለተኛው ቅንብር እንውሰዳችሁ። ሳምንታዊው ዲሞክራሲ በተግባር ነው ተከታዩ የኢትዮጵያ የስደት መንግሥት አደራጅ ኮሚቴ በሚል ስም የተሰባሰቡ ኢትዮጵያውያን በቅርቡ አንድ የስልክ ጋዜጣዊ መግለጫ አዘጋጅተው ነበር። የመግለጫቸው ዓላማ የስደት መንግሥት ምስረታ ሂደትና ተያያዥ ባሏቸው ጉዳዮች ላይ ማብራሪያ መስጠት መሆኑን አሳውቀው፣ ራዲዮ ጣቢያችንን በጋበዙት መሠረት ሰለሞን አባተ በውይይቱ ላይ ተገኝቶ ነበር። የሚከተለውን ለዛሬ ፕሮግራም አዘጋጅቷል። ጋዜጣዊ ጉባኤው የተጠራው ባለፈው መስከረም 1 2008 ዓ ም ነበር። የዚህ የስልክ ጉባኤ አደራጆች ቀደም ሲል ባሰራጯቸው ጽሑፎች የኢትዮጵያ የስደት መንግሥት ምስረታ አስተባባሪ አባል ተቋማትና ድርጅቶች መካከል በዋነኛነት የሚጠቀሱት ድርጅቶች የኢትዮጵያ ብሔራዊ የሽግግር ምክር ቤትና የኢትዮጵያ ወጣቶች ብሔራዊ ንቅናቄ ነሐሴ 15 2017 ዓ ም የስደት መንግስቱን የመመስረት ሂደት መጀመራቸውን ይፋ አድርገዋል፣ ይላል በመግለጫቸው። የኢትዮጵያ የስደት መንግስት የመጨረሻ ግብ ኢትዮጵያ ውስጥ የተረጋጋና ወደ ዘለቄታዊ ሰላም የሚያመራ ዲሞክራሲያዊ ሽግግር መሆኑን ማረጋገጥ ነው ብለዋል አደራጆቹ። በዚህ የስልክ ጋዜጣዊ መግለጫ ላይ ብዙ ሰው አውስትራሊያ፣ ቤልጅየም፣ ካናዳ፣ ዴንማርክ፣ ፈረንሳይ፣ ጀርመን፣ እስራኤል፣ ጣሊያን፣ ኬንያ፣ ሆላንድ፣ ኖርዌይ፣ ደቡብ አፍሪቃ፣ ስዊድን፣ ስዊትዘርላንድ፣ እንግሊዝና ዩናይትድ ስቴትስ ላይ መጋበዙንና መሳተፉንም አዘጋጆቹ ገልጸዋል። ጋዜጠኞችም ተገኝተዋል። ጥያቄዎችንም አንስተዋል። ለአራት ሰዓት ያህል የፈጀ የስልክ ጋዜጣዊ መግለጫና ውይይት ነው የተካሄደው ማብራሪያና መልስ የሰጡት የኢትዮጵያ የሽግግር ምክር ቤት የሚባለው ድርጅት ሊቀመንበር ለንደን የሚኖሩት አቶ ስለሺጥላሁንና የኢትዮጵያ ወጣቶች ብሔራዊ ንቅናቄና የአደራጅ ኮሚቴው የህዝብ ግንኙነት ኃላፊ መሆናቸው የተገለጸው አቶ ስዩም ወርቅነ ናቸው። ስለ መሪዎቹ ማንነት በሌላ አጋጣሚ እናስተዋውቃችሁ። በዚህ የመጀመሪያ ክፍል ላይ ግን መሪዎቹ የስደት መንግስት ምንድን ነው? ምን ማለታችሁ ነው? ለምንስ አስፈለገ የሚሉ ጥያቄዎች ቢኖሯችሁ በሚል የሰጧቸውን ማብራሪያዎች ጥቂት እናነሳሳ። በቅድሚያ መስመሩን እንዲይዙ የተጋበዙት የህዝብ ግንኙነት ኃላፊው አቶ ስለሺ ጥላሁን ነበሩ። ሁላችሁም እንኳን ደህና መጣችሁ። የኢትዮጵያ ብሔራዊ ሽግግር ምክር ቤት በኢትዮጵያ ያለው ስርዓት በአጭሩ ዝርዝር ውስጥ ሳንገባ ሳውዝ አፍሪካ ከነበረው ኤትኒክን መሰረት ያደረገ የአፓርታይድ አገዛዝ ነው ብሎ ያምናል። ይህ የአፓርታይድ አገዛዝ መወገድ አለበት ወይም በሂደት መገደድ አለበት ብሎ ያምናል። ሁለተኛው ነገር ደግሞ የኢትዮጵያን የሀገሪቷን ተጨባጭ ሁኔታ ያለፉትን ዘመናት ታሪካችንን፣ የሌሎች አገሮች ጥቅምና ፍላጎትን ከግንዛቤ ስንጨብጥ አሁን ያለውን የተመሰቃቀለ ሁኔታ ስናይ አደጋ አለ ብለን እናምናለን። ስለዚህ ኢትዮጵያ ከሁሉ በፊት ወደ ሽግግር ማምራት አለባት። ያ ሽግግር ሁሉን አቀፍ ህዝባዊ የሽግግር መንግስት መሆን አለበት። ያ በሚሆንበት ጊዜ ዘላቂ የሆነ እውነተኛ የዲሞክራሲያዊ ስርዓት እንዲመሰረት ያደርጋል ማለት ነው። ቁልፍ ነገር እንግዲህ ስርዓቱ መወገድ ወይም መገደድ አለበት። ይሄ ሂደት ምንድን ነው ሊያመጣ የሚችለው የሚለውን ነገር ከግንዛቤ የአንድ ሳንቲም ገጽታዎች ናቸው ምንላቸው ስርዓቱን ማስወገድ እና መተካት የሚነጣጠሉ ነገሮች አይደሉም። ከዛ አንጻር ደግሞ በሁሉ አቀፍ ህዝባዊ ሽግግር መንግስት መተካት አለበት ብለን እናምናለን እና ወደ እውነተኛ ዲሞክራሲ ስርዓት ልናመራ የምንችለው የዘመናት ታሪካችን ወደኋላ አስቀምጠን ለአንዴና ለመጨረሻ ዘላቂ የሆነ የዲሞክራሲ ስርዓት ልንገነባ የምንችለው በዚህ ሂደቶች ውስጥ ካለፍን ነው እና እነኚህ ሂደቶች ለነገ የሚቀመጡ ሳይሆኑ እነኚህ ሂደቶች ላይ የጋራ ስምምነት ላይ ደርሰን የኢትዮጵያ ኃይሎች የተፈለገውን ስልት የትግል ስልት ሊያደርጉ ይችላሉ። የትግል ስልት ሌክዠሪ ነው። ሊያጣላንም ሊያለያየንም አይችልም። ግን ሰላማዊ ትግሉም እንበለው ትጥቅ ትግሉም ህዝባዊ ቢተኝነቱም መናበብ መቀናጀት ይችላል። ይሄ ባልሆነበት ሁኔታ በልዩነታችን በዚህ በአፓርታይድ ስርዓት እየተገዛን እንቀጥላለን ማለት ነው። ከዚህ ጭብጥ በመነሳት ሽግግር ምክር ቤቱ ከተቋቋመበት ጊዜ ጀምሮ በጣም መጠነ ሰፊ የሆኑ ትላልቅ የምክክር ጉባኤዎች አዘጋጅቷል። ሲመሰረትም በምክክር ነው የተመሰረተው። በራሳችን እንቅስቃሴ በራሳችን ወጪ የተለያዩ አዳራሾችን በመከራየት የተለያዩ ድርጅቶችን በመጋበዝ ስርዓቱን በማስወገድ እና በመተካት ደረጃ ያላቸውን የአማራጭ ሀሳብ እንዲያቀርቡ ሞግተናል፣ እንጌጅ አድርገናል። አቶ ስለሺ ጥላሁን ድርጅታቸው ሌሎችን ለማሰባሰብ አድርጌያቸዋለሁ የሚላቸውን ተከታታይ ጥረቶች ተናግረዋል። በአመራር ደረጃ ግን የወጣቶች የወሳኝነት ሚና ሊሰፋ ይገባል ባይ ናቸው። ሽግግር ምክር ቤቱ ወጣቱ ኢምፓወር መሆን አለበት ያለፉት ስልጣኑን የተቆጣጠሩትም ተቃዋሚዎችንም ስንመለከት ከኢሕአፓ ጊዜ ጀምሮ ወጣቱ ነበር ትልቅ እንቅስቃሴ የሚያደርገው እና አሁን በመሪነት መንቀሳቀስ አለባቸው በሚል በጣም በቅርርብ የኢትዮጵያ ወጣቶች ብሔራዊ ንቅናቄና የኢትዮጵያ ብሔራዊ ሽግግር ምክር ቤት እጅና ጓንት ሆኖ እየሰራ ነው። ለመሆኑ የስደት መንግስት ምንድን ነው? ለምንስ ያስፈልጋል? አቶ ስለሽ ይቀጥላሉ። ለሕዝብ ይፋ ያደረግኑ ይህን ሂደት ስንጀምር ስርዓቱን በማስወገድና በመተካት ደረጃ የአማራጭ ኃይል በጣም አስፈላጊ እንደሆነ ይህ አማራጭ ኃይል አማራጭ ኃይል ስንል ለኢትዮጵያ ሕዝብ ብሎም ለዓለም አቀፍ ሕብረተሰቡ አማራጭ የሚሆን ኃይል ያ የአማራጭ ኃይል እስከዛ ድረስ ያልተሞከረው የስደት መንግስት ነው የሚል ኢንፋክት ይሄ ሀሳብ እንደውም መከናወን ያለበት ዘግይቷል በቅንጅት ጊዜ ያ ጅማሮ ተጀምሮ ቢሆን ኖሮ ምናልባት በአሁን ሰዓት አንድ ጭብጥ ላይ መድረስ እንችል ነበር ብዙዎቹ አደረጃጀቶች አልሰሩም ብለዋል በዚህ ውይይት ላይ ለመሆኑ አልሰሩም ያላችኋቸው አደረጃጀቶች አለመስራታቸውን እንዴት አወቃችሁ ያደረጋችኋቸው ጥልቀት ያላቸው ምርምሮችና ጥናቶች አሉ እናንተ ከነበሩት ውህደት ጥምረት ቅንጅት ህብረት፣ ወዘተረፈ በምን ትለያላችሁ? ወይስ ሌላው እነርሱን መሰል ድርጅት ናችሁ? የገንዘብ ምጫችሁስ ምንድን ነው? ደግሞስ ኢትዮጵያ ውስጥ በሰላማዊም ሰላማዊ ባልሆነም መንገድ እየታገለ መሥዋዕትነት እየከፈለ ነው ያላችሁት ሰው እያለ እናንተ አውሮፓና አሜሪካ ላይ ሆናችሁ የስደት መንግሥት እንመሠረታለን ስትሉ እኛ በከፈልነው መሥዋዕትነት ሥልጣን ሊይዙ ነው ብትባሉ ምን ትላላችሁ? ዕውቅናስ እንደምንና ከማን በምን መስመር ታገኛላችሁ? ብዙ ብዙ ጥያቄዎች ተነስተዋል። ከተሳታፊ ጋዜጠኞች አቶ ስለሽና አቶ ስዩም መልሶቻቸውን እና ማብራሪያዎቻቸውን ቀጥለዋል። በሌላ ዝግጅት እንመልሳለን። ሰለሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ትናንት ሰኞ እንደ አውሮፓ አቆጣጠር መስከረም ሃያ አንድ ዓለም አቀፍ የነጻነት ቀን ስናከብር፣ ከመላው ዓለም ወደ 60 ሚሊዮን ሕዝብ ከቤት ንብረቱ መፈናቀሉን እንገነዘባለን። ከነዚህ መካከል 19 ተኩል ሚሊዮኑ ስደተኞች ናቸው። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ባወጣው ግምት መሠረት በግጭቶችና በመሳደድ ምክንያት ባለፈው ዓመት ብቻ በየቀኑ ከ42,000 በላይ ሕዝብ ቤት ንብረቱን ጥሎ ተሰዷል። ከነዚህ ውስጥ ግማሹ ሕፃናት ናቸው። አንዳንዶቹ እዚያው አገራቸው ውስጥ ተፈናቃዮች ሆነዋል። ሌሎች ደግሞ ወደ ዓለም አቀፍ ድንበሮች በመሸሽ ሕይወታቸውን ለማትረፍ ተገደዋል። እናም በተደጋጋሚ እንደሚታየው ስደተኞች በመርከብ በባቡር፣ በጀልባ፣ በእግራቸውም ጭምር ረጅም ጉዞ በመሄድ ውጭ አገር ደርሰው በሰላም ለመኖር ተስፋ ያደርጋሉ። የማይደፈር ጉዞ በመሄድም ሕይወታቸውን ለአደጋ እስከ መዳረግ ይደርሳሉ። ከቤት ንብረት የመሰደዱ ሁኔታ ከሁሉም የሕይወት አቅጣጫ የሚመጣ ነው። ቤተሰብ ይሁን፣ ብቻውን ነዋሪ ይሁን፣ ሃይማኖታዊ ይሁን፣ የጎሳ ችግር ያለበት ይሁን፣ የፖለቲካ ልዩነት ያለው ይሁን ብቻ በማንኛውም የሕይወት ዘርፍ ያለ ይሁን የስደት ሰለባ ሊሆን ይችላል። ግን ሁሉም አንድ የሚሆኑበት ወይም የሚመሳሰሉበት ነገር አላቸው። ሁሉም የሚሸሹት አንድ ነገር አለ ማለት ነው። የሶሪያውን ግጭትና የእርስ በርስ ጦርነት ሽሽት የሚሰደዱ 12 ሚሊዮን ሕዝብ አለ። ከእነዚህ መካከል አራት ሚሊዮኑ ከአገራቸው ውጭ ነው ያሉት። 2.4 ሚሊዮን የዩክራይን ህዝብ በአገሪቱ ምስራቃዊ ክፍል ባለው ጦርነት የተነሳ ለስደት ተዳርገዋል። ከነዚህ መካከል 867 ሺህ የሚሆኑት ወደ ሌሎች አገሮች ተሰደዋል። ኢራቅ ውስጥ ከዳኤሽ ጋር ባለው ግጭት የተነሳ 3.2 ሚሊዮን ኢራቃውያን ተፈናቃዮች ሆነዋል። ከነዚህ ውስጥ 500 ሺህ የሚሆኑት ከሊቢያ፣ 1.4 ሚሊዮኑ ደግሞ ከየመን ናቸው። ድግግሞሹ ቀጥሎ 200 ሺህ ቡሩንዲያውያን፣ 800 ሺህ ማዕከላዊ አፍሪካውያን፣ 2.2 ሚሊዮን ደቡብ ሱዳናውያን፣ 2.6 ሚሊዮን አፍጋኒስታውያን ተፈናቅለዋል። በዓለም አቀፍ ደረጃ ከ122 ሰዎች መካከል አንዱ በአመፅ ምክንያት ተፈናቃይ ይሆናል። ያ ሰው ዛሬ ስደተኛ ወይም የውስጥ ተፈናቃይ አሊያም ከለላ ፈላጊ ሆኗል። ይሄ የአንድ አገር የህዝብ ብዛት ቢሆን አለ ዩኤንኤችሲአር የዓለማችን ትልቁ 24ኛው በሆነ ነበር። ዓለም አቀፍ የነጻነትን ቀን ስናከብር የዓለማችን 60 ሚሊዮን ስደተኞች፣ የውስጥ ተፈናቃዮች፣ ከለላ ፈላጊዎችና የእርስ በርስ ጦርነት ሰለባዎች ቁጥር አገሮቻቸው ውስጥ ሰላም ሰፍኖ እስከሚመለሱ ድረስ እየጨመረ መሄዱ የማይቀር ነው። በግጭት ውስጥ ላሉ ወገኖች ሁሉ የምናቀርበው ጥሪ ጦር መሣሪያዎቻቸውን እንዲያስቀምጡ፣ ግድያና ውድመትን እንዲያቆሙ ነው ለግጭቶቻችሁ ፖለቲካዊ መፍትሔ በመሻት ዘላቂ ሰላም አምጡ እንላለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የፕሮግራም ማሳሰቢያ። የትግራይ ህዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሠረተውን አገራድን ንቅናቄ ትተው ወደ ኢትዮጵያ መመለስ አልፎም ከኢትዮጵያ መንግሥት ጸጥታ ኃይሎች ጋር ይሠሩ እንደነበር መግለጽ በተቃዋሚ ኃይሎች እንቅስቃሴ ላይ እንዲሁም በቋፍ ባለው የኤርትራና የኢትዮጵያ ሁኔታ ላይ ምን እንደምታ ይኖረዋል? በአጠቃላይ ለአካባቢው ሰላምስ ምን ስጋት ይደቀን ይሆን መፍትሄውስ ምንድን ነው በሚሉት ዙሪያ ለሚቀርቡ ጥያቄዎች መልስ እንዲሰጡን የአርበኞች ግንቦት ሰባት የአለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል የሆኑትን አቶ ነአምን ዘለቀን ጋብዘናል የኢትዮጵያ መንግስት ባለስልጣናትም በውይይቱ እንዲካፈሉ ጥረት እያደረግን ነው እንዳገኘን እናሳውቃችኋለን ጥያቄዎቻችሁን አስቀድማችሁ በስልክ ቁጥር 2022059942 ወይም ሆን አት ቪኦኤ ኒውስ ዶት ኮም በሚለው አድራሻችን እንዲሁም በፌስቡክ አድራሻችን ላኩልን። ፕሮግራሙ የፊታችን ቅዳሜ ነው የሚቀርበው። አሁን ለጥያቄው ለጥያቄው መልስ ላይ የምትሳተፉ አድማጮች ከዚህ ሰዓት ጀምራችሁ እስከ ሐሙስ ባለው ጊዜ ጥያቄዎቻችሁን ላኩልን። በኢሜይልም በስልክም ተሳተፉ። አሁን ወደ እናንተ አድማጮች ወደ ደረሱን አስተያየቶች ነው የምንሻገረው። በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ አራት ሰዓት ይቀጥላል። በነጻዊ ስልክ መስመር 202 2059 9942 የውስጥ መስመር 14 ከተቀበልናቸው አስተያየታችሁ ለሰዓቱ ጥቂቱን እንስማ። እንደምን አላችሁ? ብዎች ከኢትዮጵያ በአጋጣሚ ሲመጥቼ እንደ አንድ ጥያቄ ልጠይቃችሁ ብዬ ነው። ይኸው ምንድነው? ኢትዮጵያ ውስጥ ክሮኒክ የሆነ በሽታ አለ። ይኸው ምንድነው? በንብረት ላይ ማዘዝ አለመቻል ነው። ለምሳሌ አንድ ሰው ቤት ተከራይቶ ከአንድ ቦታ ወደ አንዱ ቦታ ቢሄድ እቃውን ለማራገፍ መብት የለው። በሰፈር የተደራጀን የሚሉ እንደ ውንብድና ስራ ማለት ነው። ውላው ላይ ሰፍ ይህን ያህል ገንዘብ ካልሰጣችሁ አናወርድም፣ መንግስት አደራጅቶናል። መንግስት ያደራጃችሁ ለመዝረፍ ነው ወይንስ ምንድን ነው ተብሎች ጠየቁ። አደራጅቶናል አደራጅቶናል። ፖሊስ ቢጠራም ፖሊሱን እንዳውም ተደራጅተዋል ብሎ ነው የሚሄደው። የፖሊስ ነገር አይወራ መቼም፣ የትራፊክ ፖሊስ፣ የፖሊሱ በሙስና መዘፈቅ ህዝቡን እንዴት አድርገው እንደሚወጠብጡት ልነግራችሁ አልችልም እና በዚህ አይነት ሁኔታ በፍጹም እንዲያው በንብረት ላይ ማዘዝ የማይቻል ነገር ነው። ላፍቶ ላይ የሆነው ምንድን ነው? እባካችሁ ረዱ፣ ይብላቸው። ሰውዬው አልወርድም አሉ። አረ እባካችሁ፣ ስለ እግዚአብሔር፣ በህግ አምላክ። ይልም አልሆነ፣ እንግዲህ እምቢ ካላችሁ ብሎ መሳሪያውን አውጥቶ ራሱ እርምጃ መውሰዱ ይታወቃል። እና እባካችሁ እ የምችሉ ከሆነ የከተማው ከንቲባ ነው ወይ ፖሊስ ነው? ይህን ነገር እንደው ሊያስወግድና ሰው በንብረቱ ማዘዝ የሚችልበት ሁኔታ የሚፈጠረው እባካች ጠይቁልን። እናንተ የመፍትሄ አባቶች ናችሁ። እና አመሰግናለሁኝ። አለማየሁ አለማየው እባላለሁ። በአጋጣሚ ሲ አሜሪካ መጥቼ ነው። እሺ አመሰግናለሁኝ። የአሜሪካ ድምጽ ራዲዮ አዘጋጆች በሙሉ የደወልኩት አንድ አስተያየት ለመስጠት ነው። እሱም የአዲግ ባለስልጣናት ብዙ ጊዜ ስለ ዲሞክራሲ ሲጠየቁ ሀገራችን ሰላም መሆኗ ራሱ አንድ ትልቅ ነገር ነው ይላሉ። ኢትዮጵያ ውስጥ እንግዲህ ከተማዎች፣ ትላልቁ ከተማዎች የሚጠበቁት በልዩ ኃይል በሚባል አንድ ወታደር ከዘጠና ጥይት እስከ መቶ ሀምሳ ጥይት ተሸክሞ የሚንቀሳቀስበት ሀገር ነው። ትላልቁ ከተማ እኔ እንግዲህ ከሶስት ወር በፊት እዚያ ኢትዮጵያ ነበርኩኝ። ሁሉንም ተዘዋውሬ አይቻለሁኝ በሌላው ሀገር በጅቡቲም በሳዑዲ አረቢያም አሁን እንደተመለከትኩት በከፍተኛ በከባድ የታጠቀ ኃይል ከተማ ውስጥ የለም። ኢትዮጵያ ሰላም ከሆነ ያ ሁሉ ትጥቅና ጉራ ለምን አስፈለገ? አመሰግናለሁ። ሰይድ ይባላለሁ ከሳዑዲ ጤና ይስጥልኝ። ቪዎች እንደምናችሁ። በሰጠገባ ፕሮግራማችሁ ከመቀሌ አቶ መሀሪን ከዋሽንግተን ዲሲ ደግሞ አቶ ፈቃደ ሸዋቀናን አቅርባችሁ የከራከራችሁት ጥሩ ነው እጅግ ይበል ደግም ያሰኝ ነው። ግን ለአቶ ማሪ መጠየቅ የምፈልገው ነገር እንደ አድማጭም እንደ አንድ ኢትዮጵያዊም መጀመሪያ ስለ ዲሞክራሲ ነው ማውራት ያለበት፣ ማለት መጀመሪያ ስለ ልማት ነው ማውራት ያለበት ወይስ የእያንዳንዱ ሰው መብት ሲጠበቅ አይደለም? እንዲህ ወደ ልማት ሄደው። እኔ ግራ የሚገባኝ የተለያዩ የመንግስት ደጋፊዎች ተነስተው ጥሩ ጥሩ ቋንቋዎችን ይናገራሉ፣ ግን ግባቱ ላይ የሉበትም እና መጀመሪያ የሰው ልጅ መብቱ ሲከበር አይደለም ወይ ወደ ልማት የሚሄደው? መጀመሪያ የሰው ልጅ በአገሩ ተከብሮ ሲኖር አይደለም ወይ ልማት የሚመጣው? ይሄ ቦታ አይደለም ከዚህ ውጣ እየተባለ እየተፈናቀለ እንዴት አይነት ልማት ነው የሚሆነው? ኢትዮጵያ ሆኖ ቦታ አይደለም እየተባለ እየተባረረ እንዴት አይነት ልማት ነው? አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። በኢሜይልም ሆነ በስልክ የምታደርሱን አስተያየቶቻችሁን እናስተናግዳለን። አሁን እዚህ ግድም ጥቂት ደቂቃዎች አሉን። በሙዚቃ ፋታ እንወስዳለን። ብዙአየሁ ደምሴ ነው የሚጫወትልን። ፕሮግራም ማሳሰቢያ። ደግመን እናስታሳቸው የትግራይ ሕዝብ ዲሞክራሲያዊ ንቅናቄ መሪ አቶ ሞላ አስገዶም ኤርትራ ውስጥ በአራት ተቃዋሚ ድርጅቶች የተመሠረተውን አገራ ድን ንቅናቄ ትተው ወደ ኢትዮጵያ መመለስ አልፎም ከኢትዮጵያ መንግሥት ጸጥታ ኃይሎች ጋር ይሰሩ እንደነበር መግለጽ በተቃዋሚ ኃይሎች እንቅስቃሴ ላይ እንዲሁም በቋፍ ባለው የኤርትራና የኢትዮጵያ ሁኔታ ላይ ምን እንደምታ ይኖረዋል? በአጠቃላይ ለአካባቢው ሰላም ምን ስጋት ይደቅናል? መፍትሄውስ ምንድን ነው? በሚሉት ዙሪያ ለሚቀርቡ ጥያቄዎች መልስ እንዲሰጡ የአርበኞች ግንቦት ሰባት የዓለም አቀፍ አመራር የውጭ ግንኙነት ኃላፊና የንቅናቄው ምክር ቤት አባል አቶ ነአምን ዘለቀን ጋብዘናል። የኢትዮጵያ መንግስት ባለስልጣናትን በውይይቱ እንዲካፈሉ ጥረት እያደረግን ነው። እንዳገኝ እናሳውቃችኋለን። ጥያቄዎቻችሁን አስቀድማችሁ በስልክ ቁጥር 2022059942 ወይም ሆርን አት ቪኦኤ ኒውስ ዶት ኮም በሚለው አድራሻችን እንዲሁም በፌስቡክ አድራሻችን ላኩልን። የፕሮግራሙ የፊታችን ቅዳሜ ይሆናል የሚቀርበው። አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰምተን ይሆናል የምንሰናበተው። የቡርኪና ፋሶ ጊዜያዊ ፕሬዚደንት ሚሼል ካፋንዶ መፈንቅለ መንግሥት ባካሄዱ የክብር ዘቦቻቸው ከታሰሩ ልክ ከአንድ ሳምንት በኋላ ተለቀው ዛሬ ወደ ስልጣን መመለሳቸውን አስታውቀዋል። ካፋንዶ በዛሬው ዕለት ሲናገሩ መንግሥት ተመልሷል፣ ከአሁኗ ደቂቃ ጀምሮ ስልጣኑን እንደገና ተረክቤያለሁ ብለዋል። ዛሬ ቀደም ሲል የሴኔጋል የቶጎ፣ የቤኒን፣ የናይጄሪያ መሪዎች በኡጋዱጉ የሸመገሉትን ድርድር ተከትሎ የክብር ዘብ አባላቱ ወደ ጦር ሰፈራቸው ለመመለስ ተስማምተዋል። የመፈንቅለ መንግስቱ መሪዎች በመቃወም ወደ ዋና ከተማዋ የገቡት የመንግስቱ ወታደሮችም ከመዲናዋ 50 ኪሎ ሜትር ርቀውን ለመጠበቅ ተስማምተዋል። የአውሮፓ ሕብረት መሪዎች ትላንት የአገር አስተዳደር ሚኒስትሮቹ 120 ሺህ ፍልሰተኞችን በ28ቱ አባል ሀገሮች ለማከፋፈል ከተስማሙ በኋላ በዛሬው እለት ደግሞ በብራሰልስ አስቸኳይ ስብሰባ ጠርተው በቀጣይ እርምጃዎች ላይ እየተነጋገሩ ነው። እቅዱ ሁከቱን ሽሽት አብዛኞቹን ከሶሪያና አፍጋኒስታን የሆኑ ስደተኞች በብዛት ያጨናንቋቸውን የምስራቅ አውሮፓ ጫፍ አገሮች ችግር ለማቅለል ነው ተብሏል። በሌላ ዜና የፍልሰተኞች ቀውስ አውሮፓ ውስጥ በቀጠለበት በአሁኑ ወቅት የአህጉሪቱ መሪዎች የፍልሰቱን ብዛት ለመቀነስ ከድንበሮቻቸው ርቀው ማየት ጀምረዋል። የአውሮፓ ህብረት ፕሬዚዳንት ዶናልድ ተስክ ሲናገሩ አውሮፓ ከሁለት ሚሊዮን በላይ ሶሪያውያን ስደተኞችን በማስተናገድ ላይ የሚገኙትን ቱርክና የባልካን ሀገሮች መርዳት ያስፈልጋታል ብለዋል። የቻይናው ፕሬዚዳንት ሺ ጂንፒንግ በዩናይትድ ስቴትስ የአንድ ሳምንት ጉብኝታቸውን ሲጀምሩ አውዳሚ ሲሉ የጠሩትን ሁከት ለማስወገድ ይረዳ ዘንድ ከዋሽንግተን ጋር የተሻለ ግንኙነት እንዲፈጠር ጥሪ አቅርበዋል። የቻይናው መሪ ይህን አስተያየት ትላንት ለሲያትል የንግድ መሪዎች የሰጡት በከፍተኛ ደረጃ የተጠበቀውን የፖሊሲ ንግግር ባሰሙበት ወቅት ነው። በያዝነው ሳምንት መጨረሻ ጉብኝታቸውን በዋይት ሀውስ ቤተ መንግስት ያጠቃልላሉ። ዜናዎቹ እነዚሁ ብቻ ናቸው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ አበቃ። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌ ከአቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ከርትስ ባይንም ከዋና ዘጋጃዋ ትዝታ ታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራም፣ ሶስት ሰዓት ላይ በመድበኛው ፕሮግራማችን እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ Oh my-